የፌዴራል ጠቅላይ አቃቤ ህግ ፕሬዚዳንት አቶ ጌታቸው አምባይ የፍርድ ሂደታቸው በመታየት ላይ የሚገኙ 528 ተጠርጣሪዎች ክስ ተቋርጦ እንደሚለቀቁ መወሰኑን ከትናንት በስቲያ አስታውቀው ነበር። በዚህ ሂደት የሚፈቱ ሁሉም ተጠርጣሪዎች ህግ መንግስቱን ወይም ህገ መንግስታዊ ስርዓቱን ለመናድ ሚና ያልነበራቸው የሰው ህይወት ያላጠፉ ወይም ጉዳት ያላደረሱና ሌሎችም መስፈርቶች ማሟላት የቻሉ ብቻ መሆኑን መሆኑን አቶ ጌታቸው ጠቅሷል። የኦሮሚያ ክልል በበኩሉ በክልሉ ለህዝብ ጉዳይ ስሉ የታሰሩት ሁሉም ታሳሪዎች እንደሚፈቱ የክልሉ የኮሚኒኬሽን ጉዳዮች ቢሮ ከትላንት ወዲያ ምሽት በፌስቡክ ገጽ ላይ በሰፈረው መረጃ ይፋ አድርገዋል። የተፈረደባቸው እስረኞችም ይቅርታ እንደሚደረግላቸው የተከሰሱት ክሳቸው እንዲነሳና በምርመራ ላይ የሚገኙ ምርመራው እንዲቋረጥ እንደሚደረግ የክልሉ የኮሚኒኬሽን ቢሮ የኦሮሚያ ክልል የፍትህ ቢሮ ኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳን ጠቅሶ ዘግቦታል። የሰው ህይወት ያጠፉና ከባድ የአካል ጉዳት ያደረሱ ለደህንነታቸው ስባል ና በተለየ መንገድ እርቅ እስከሚደረግ እንደማይፈቱ ዘግባው ቢጠቁምም የፌደራል ጠቅላይ አቃቤ ህግ ያስቀመጣቸው ሌሎች ቅድመ ሁኔታዎች አላካተተም። የኦሮሚያ ክልል በዚህ አመት ብቻ ሰላሳ ሺህ ሰዎች መልቀቁን የሚናገሩት የፖለቲካ ተንታኝና በኦሮሚያ ስቴት ዩኒቨርሲቲ የአካደሚክ ጉዳዮች አማካሪ ዶክተር ሚልኬሳ ሚደጋ የክልሉን አቋምና የእስረኞቹን ጉዳይ በተመለከተ እንዲህ ይላሉ። እኔም እንደሚያስበው ፕላስ ኢንፎርሜሽን እንዳለኝ ከመንግስት ከኦሮሚያ መንግስት አካል ብዙም ኢንፎርሜሽን ስለምኖረኝ እስር ቤት ውስጥ መቆየታቸው ለማንም ፋይዳ እንደሌለው እንሰማለን። ይህም በበኩሌ በእንዳንድ ግለሰብ ማንም ሰው ማለት ሰውን የገደለ እሱ አስቸጋሪ ነው የሚሆነው። ግድያ የፈጸመ ሰው እሱ ማውጣት ወይ አይቻልም፣ ከባድ ነው የሚሆነው። ነገር ግን በአመት የተሳተፉ ሰዎች፣ ዱላ ይዞ የሮጡ ሰዎች ወጣቶች፣ ወይ ደግሞ ምናልባት ብዙም ይህን ያህል ሰልፎችን ስላደራችሁ እንደዛ በዛ ምክንያት ከዚህ ተጠቃሚ የማይሆኑ ከሆነ ኦሮሚያ ክልልም አይጠቀምም። ህዝቡ የፖለቲካ ጥያቄ ስጠይቅ የኢኮኖሚ መልስ መስጠት ተገቢ አይደለም የሚሉት ዶክተር ሚልኬሳ የዲሞክራሲና ሰብአዊ መብት ጉዳዮች ሲነሱ ብዙ ሰዎች ጥያቄውን እንደ ራስ ምታት ይቆጥራሉ ይላሉ። አሁን በቅርበት የሚያውቀው ስለ ኦሮሚያ ስለሆነ ኦህዴድ የግድ ህዝቡ የሚፈልገው ካልተቀበለ ካልወሰደ፣ ከህዝቡ ጋር አብሮ መንቀሳቀስ ካልቻለ ምንም መኖር እንደማይችል አመራሮቹም ይሄንን አምኑ ነው ለህዝብ ጌታችን ህዝባችን ነው ብለው ወደዚህ የገቡት። ስለዚህ አሁን በፌደራል ደረጃ የተወሰኑ ሰዎችን ብቻ ለቀን የተወሰኑ ሰዎችን ደግሞ ብናስቀር ምናልባትም ቅድም እንዳልኩ ለታለመው ነገር ኢንክሉሲቪቲው ሊቀንስ ይችላል። ከኦሮሚያ ክልል በፌዴራል እስር ቤቶች የሚገኙ አብዛኛው የፖለቲካ እስረኞች የተመሰረተባቸው ክሶች የውሸት ክስ ነው የሚሉት የህግ ባለሙያው አቶ በትሩ ድባባ ናቸው። በማስተር ፕላን ላይ ተቃውሞ ያደረጉ ስለተቃወሙ ብቻ ሰው ሳይገሉ ሰው ገለዋል በሚል የሰው ህይወት የማጥፋት ክስ እንደተመሰረተባቸው፣ በተመሳሳይም ህገ መንግስታዊ ስርዓቱን በኃይል ለመናድ ሙከራ አድርጓል በማለት የውሸት ክስ የተመሰረተባቸው እንዳሉም ባለሙያው ይጠቅሳሉ። ሞቱ የኦሮሚያ ክልል መስተዳደር የወሰደው እርምጃ የፌዴራል መንግስት ያስቀመጠውን ቅድመ ሁኔታዎች ከልሰዋል። ይህ ደግሞ ሊበረታታ የሚገባ ነው። የፌዴራል ጠቅላይ አቃቤ ህግም ያወጣቸውን መስፈርቶች ለህዝብ ጥቅም ሲባል ተመልሶ ብከልሰው የሚል ሀሳብ አለኝ። በክልልና በፌደራል የተሰጡት የህግ ውሳኔዎች ልዩነት ካላቸው በሁለቱ በኩል ያለው የህግ መዋቅር ወጥ አለመሆኑን ያሳያል ሲሉ አቶ በትሩ ድባባ ለዶችቬሌ ይናገራሉ። ጋት ሴር ያካ እውነቱን ለመናገር በዚህ አገር ውስጥ ወንጀልን የሚቀጣ አንድ ወንጀል ህግ ነው ያለ ነው። ግን የፌደራልና የክልል መንግስታት የእስረኞቹን ጉዳይ እየገለጹ ያሉበት ሁኔታ በፌደራልና በክልል መንግስታት መካከል ልዩነት እንዳላቸው ያሳያል። በመጀመሪያው ዙር ክሳቸው ተቋርጦ ይለቀቃሉ ከተባሉት ከ528 ተጠርጣሪዎች በፌዴራል ደረጃ 115 እንደሚገኙ የተቀሩት ደግሞ ከደቡብ ክልል መሆናቸው የጠቅላይ አቃቤ ህግ አቶ ጌታቸው አምባዬ መግለጻቸው ይታወሳል። ኦሮሚያን ጨምሮ ከሌሎቹ ክልሎች ስለሚፈቱ ሰዎች ብዛት እስካሁን የተገለጸ ነገር የለም።